ነው። ስና ህይወት የመጨረሻው ቅንብር ነው። ጽዮን ግርማ ነሽ ዛሬ አዘጋጅ። በሐዋሳ ከተማ ተሰርቶ ስራ የጀመረው ግዙፉ የኢንዱስትሪ ፓርክ የፍሳሽ ማስወገጃ መስመር ከሐይቁ ጋር መገናኘቱ በርካቶችን አሳስቦ ቆይቷል። የኢንዱስትሪ ፓርኩ አመራሮች ለአሜሪካ ድምጽ ሲናገሩ ፓርኩ እጅግ ዘመናዊ በሆነ መልኩ ከፋብሪካው ከሚወጡ ፍሳሾች ነጻ ተደርጎ መገንባቱን ገልጸው የፍሳሽ ማስወገጃ መስመሩ ለዝናብ ውሃ መውረጃ የተሰራ እንደሆነ አብራርተዋል። የአሜሪካ ድምጽ ያነጋገራቸው የሀዋሳ ዩኒቨርሲቲ መምህራንና ባለሙያዎች ስጋቱ የእነርሱም ጭምር እንደነበር ተናግረው የፍሳሽ ማስወገጃ መስመሩ የተዘረጋው በዝናብ የሚመጣ ፍሳሽን ለማስተላለፍ ብቻ መሆኑን ማረጋገጣቸውን ይገልጻሉ። ሆኖም ተጨማሪ ጥናት እንደሚያስፈልግ ከፓርኩ አስተዳደሮች ጋር መመካከራቸውንም ይናገራሉ። ይህን ዘገባ ባለፈው ሳምንት በስፋት መዳሰሳችንም ይታወሳል። በዚህ ጉዳይ ላይ ሙያዊ ማብራሪያ እንዲሰጡን በውሃና የአካባቢ ጥበቃ የሲቪል ምህንድስና ባለሙያ የሆኑትን በዩናይትድ ስቴትስ በደቡባዊዋ ካሊፎርኒያ ክፍለ ግዛት ንጹህ የመጠጥ ውሃ ለሚያቀርብ ተቋም በማገልገል ላይ የሚገኙትን ዶክተር ስዩም ያሚን ጋብዘናቸዋል። እኚህ ባለሙያ በፌስቡክ ገጻችን የቀጥታ ስርጭትም ቀርበው ለአድማጮች ሙያዊ ማብራሪያ ሰጥተዋል። ለዶክተር ስዩም ያሚ በመጀመሪያ ያቀረብንላቸው ጥያቄ ከሀዋሳ ኢንዱስትሪ ፓርክ ከፋብሪካዎቹ የሚወጣው ፍሳሽ እዛው እንዲቀር እንደሚደረግ መገለጹን እና ከሀይቁ ጋር የተገናኘው የፍሳሽ ማስወገጃ መስመር ከዝናብ ብቻ ለሚመጣ ፍሳሽ ማስወገጃ በመሆኑ ሀይቁ ላይ የሚያደርሰው ጉዳት የለም መባሉን ነበር ይህ ነው። አንድ ነገር በምንሰራበት ጊዜ ምንም አይነት ለውጥ አናመጣን ማለት እጅግ በጣም የተሳሳተ አመለካከት ነው። እያንዳንዱ የምንሰራው ነገር በአካባቢያችን ላይ የሆነ አሻራ ጥሎ ያልፋል እና የሆነ ፉትፕሪንት የምንለው ማለት ነው። ስለዚህ የምንሰራው ነገር ምንም ለውጥ አያስከትልም ማለት ስህተት ነው። የምንሰራውን ነገር ለውጥ እንዳያመጣ ሌላ ማኔጅመንት አዘጋጅተንለታል። ሌላ ጉዳይ ነው። የአዋሳ ሐይቅ ሪሊ ከኢትዮጵያ ውስጥ ካሉ የተፈጥሮ ሀብቶች ከመጀመሪያውኑ እጅግ በጣም ጉዳት ላይ ያለ የተፈጥሮ ሀብት ነው። በመጀመሪያ ደረጃ ውሃው ዝግ ተፋሰስ፣ ብዙዎቹ ሀይቆች ውሃ እየፈሰሰ ወደ እነሱ ይገባል፣ ከዛም ደግሞ ውሃ ከነሱ ውስጥ እየፈሰሰ ይወጣል፣ በወንዝና በልዩ ልዩ አማካኝ የአዋሳ ሐይቅ ግን ዝግ ውሃ ነው። ቆሻሻ ወይም ብክለት ወደዛ ከገባ የሚወጣበት መውጫ የለው። ስለዚህ የዛሬ ሀያ አመትም ዛሬም የምንከተው ማናቸውም ብክለት ለዘባርም ከዛ ውሃ ጋር ነው የሚለው ምክንያቱም ከአካባቢው ጋር ቆሻሻውን የሚለዋወጥበት ሁኔታ ስለሌለው ነው፣ ያ ውሃ ማለት ነው። ሁለተኛ ያ ውሃ ከመጀመሪያውኑ ጥበቃ ተነፍጎት በጉዳት ላይ ያለ ውሃ። እንደሚታወቀው ውሃዎች በተለይ ሀይቆች እንዲህ ያለ ብክለት ሲደርስባቸው ራሳቸውን መልሰው የሚያገግሙበት ተፈጥሯዊ አቅም አለ። እስከ መቼ ነው የሚሰራው? የሚጫንባቸው ብክለት መጠነኛ የሆነ በሄደ ቁጥር ብቻ። ግን ያ ብክለት እየጨመረ ሲሄድ ራሳቸውን በራሳቸው የሚያሻሽሉበት፣ የሚያጣሩበት ተፈጥሯዊ አቅማቸው ይሞትና ሌላ ህመማቸውን የሚያባብስ ነገር በህይወታቸው ውስጥ በዛ ውሃ ውስጥ የተፈጠረ ይመጣል ማለት ነው። ስለዚህ የአዋሳ ሀይቅ ኦረዲ በህመም ላይ ያለ እንዲያገግም የሚያደርገው ስራ ሊሰራለት የሚጠብቅ ውሃ ነው። ሆስፒታል ስሳሽ በዙሪያው የተገነቡ ሆቴሎች፣ ፋብሪካዎች በቀጥታ ቆሻሻቸውን እዛ ላይ ነው የሚ ወደ ሀይቁ የሚገባው የጥቁር ውሃ ወንዝ ራሱ ተበክሎ ነው የሚመጣ። ይሄ ብቻ አይደለም። ከሁሉም በላይ ደግሞ የአየር ለውጥ ከሚያሰጋቸው ውሃዎች የመጀመሪያው ነው ይሄ ሀይቅ ማለት ነው። ስለዚህ የአካባቢ ሰዎች በዚህ ጉዳይ ላይ ቢጨነቁና ቢያሳስባቸው ተገቢ ነው። ከሞያ አንጻር ግን ለምሳሌ የዝናብ ውሃው ታክሞ ወደ ሀይቁ መሄዱ በተመለከተ ከኢንዱስትሪ ፓርኩ የሚወጣው ፈሳሽ ሳይሆን የተቆፈረው ወደ ውሃው መሆኑ እሱ ላይ እንዲሰጡልኝ ነው አስተያየት። እንግዲህ በስቶርም ድሬኔጅ መንገድ የሚሆን ማለት ነው የዝናብ ውሃን ሰብስቦ ወደዛ መክተት የሚሆን ያንን ውሃ በተለያየ መንገድ ምናልባት ማሻሻል ወደ ሀይቁ መላክ እንዲሆን፣ ይህም ለውጥ አያመጣም አይባልም፣ ለውጥ ያመጣል። በውሃው ጥራት ብቻ አይደለም በውሃ መጠንም፣ ወይም ደግሞ ወደዛ የሚገባ ውሃ የሚገባባቸውን መንገዶችና ወቅቶችን በመቀየር ጭምር ነው ለውጥ የምናመጣ በውሃው ላይ ማለት ነው። እንግዲህ ጊዜ የምንመለከተው ውሃውን አስተካክለን እንልካለን የሚል አስተሳሰብ አለ። ነገር ግን አሁንም ቆሻሻ ወደዛ መደፋቱን አልቆመም። መሬቱ ላይ ያሉ ድርጊቶች ወደፊት የሚደረግ የሚችለውን ሀሳብ የሚደግፉ አይደለም። ሆስፒታል ወደ ሀይቁ ውስጥ ውሃ ከላከ ማለት ነው የሆስፒታል ቆሻሻ እጅግ በጣም ለየት ያለ ቆሻሻ ነው። በማናቸውም መንገድ ከሌሎች ቆሻሻዎች ጋር እንኳን ሊታይ የማይችል ቆሻሻ ነው። ያንን ያህል እዛ የመድፋት ዝንባሌ ካለ ያንን መታገስ ካለ ከዚህ በኋላ የሚመጡ ኢንዱስትሪዎች ቆሻሻቸውን ወደ ሳ ይደፋሉ የሚል የህዝብ ማስተማመኛ መስጠት አይቻልም። ስለዚህ አዎ ለውጥ ያመጣል በኬሚካል ለውጥ አያመጣም እናክመዋለን ብንል በሚገባው የውሃ መጠንና ይዘት ለውጥ እናመጣበታል ሁለቱ ነገሮች አብረው ሊተያዩ የሚገቡ ነገሮች አሉ ልማትና የተፈጥሮ ጥበቃ ማለት ነው አሁን ልማት ያስፈልገናል። ነገር ግን ሊሞት የማይገባውን ከትውልድ ወደ ትውልድ የሚያልፈውን የሀገር ሀብት አደጋ ላይ በመጣ ሊሆን አይገባም። ፋብሪካዎች ዛሬ ይሰራሉ። ምናልባት ለሚቀጥሉት አስር ወይም ሀያ ዓመታት ሊሰሩ ይችላሉ። ቴክኖሎጂ እስኪቀየር ወይም ደግሞ የገበያ ሁኔታ እስኪለወጥ ወይም ኪሳራ እስኪመጣ እዛ በኋላ ይዘጋል። ያው ውሃ ግን ለብዙ ትውልዶች ነበር እና ለሚቀጥሉት ትውልዶችም የሚዋኙበት አሳ የሚያጠምዱበት፣ ወፎችን የሚያዩበት ሊሆን ይገባል። ያንን ውሃ አደጋ ላይ በሚጥር ሁኔታ የነገውን የሀያ ዓመት የአስር ዓመት ልማት በማየት መሄዱ ጥሩ አመለካከት አይመስል። ከዶክተር ስዩም ያሚ ጋር በስፋት ተወያይተናል። የስምጥ ሸለቆ ሀይቆች መተኪያ ከሌላቸው የሀገር ሀብቶች ውስጥ የሚመደቡ በመሆናቸው ከሚሰራው ልማት እኩል ጥንቃቄ ሊደረግባቸው የሚገቡ እንደሆነ አስገንዝበዋል። በሀዋሳ ዩኒቨርሲቲ ከሚገኙ መምህራንና ከስምጥ ሸለቆ ሀይቆች ተፋሰስ ባለስልጣን መስሪያ ቤት ባለሙያዎች ጋር ያደረግነው ውይይትም ይህንኑ ይጠይቃል። እናም የአድማጮች አስተያየትና ሀሳብ የግድ ነውና ተሳተፉ። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።